የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። በቅድሚያ አርዕስተ ዜናዎቹን አሰማለሁ። በኦሮሚያ ክልል አማራ ንጹሐን ላይ የደረሰውን ጭፍጨፋ ተከትሎ በአማራ ክልል ሰሜን ሸዋ ዞን ሸዋ ሮቤት ከተማ ውስጥ የመንግስት ኃይሎች ተቃውሞ ሰልፈኞች ላይ በወሰዱት እርምጃ ከ8 እስከ 12 የሚሆኑ ሰዎች መገደላቸው ተሰማ። ጋዜጠኛ ተመስገን ደሳለኝ በመቶ ሺህ ብር ዋስትና ከስር እንዲለቀቅ ፍርድ ቤት ብይን ሰጠ። በስነ ግጥሞቹ የሚታወቀው ወጣት በላይ በቀለ ወያ ከሚኖሩበት ከመሃል አዲስ አበባ ባልታወቁ ሰዎች ከታፈነ ሰባተኛ ቀን እንደሆነው ቤተሰቦቹ የተማጽኖ ጥሪ አቀረቡ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ባቲ ወረዳ ሰሞኑን በተደረገ ዘመቻ ኦነግ ሸኔ ያላቸው ሶስት ታጣቂዎች መገደላቸውና 19 ደግሞ መማረካቸውን የብሔረሰብ አስተዳደሩ አስታወቀ። የምዕራብ አፍሪካ ምጣኔ ሀብት ማህበረሰብ ኤኮዋስ በማሊና በቡርኪና ፋሶ ላይ ያሳረፈውን የኢኮኖሚና የገንዘብ ማዕቀብ አነሳ። ዜናው በዝርዝር ጋዜጠኛ ተመስገን ደሳለኝ በመቶ ሺህ ብር ዋስትና ከእስር እንዲለቀቅ ፍርድ ቤት ብይን ሰጠ። ጋዜጠኛው ባለፈው ሳምንት ማክሰኞ ሰኔ 21 ቀን 2014 ዓ ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ቀርቦ ለዛሬ ቀጠሮ ተሰጥቶት ነበረ። ዛሬ ሰኔ 27 ቀን 2014 ዓ ም ከቀትር በኋላ በዋለው ችሎት ጋዜጠኛ ተመስገን ደሳለኝ በመቶ ሺህ ብር ዋስትና ከእስር እንዲፈታ በአብላጫ ድምፅ ብይን መሰጠቱን የጋዜጠኛ ተመስገን ሄኖ ሄኖክ አክሌሉ ለዶች ለዶቸቨለ ገልጸዋል። ጋዜጠኛ ተመስገን ደሳለኝ ጉዳዩን ከእስር ቤት ውጭ ሆኖ እንዲከታተል የፌዴራል ፍርድ ቤት መወሰኑን ተከትሎ የጋዜጠኛው ቤተሰቦች የዋስትና ገንዘቡን ከፍለው ቀጣዩን ሂደት በመጠባበቅ ላይ መሆናቸውን የአዲስ አበባ ወኪላችን ሀና ደምሴ ዘግባለች። በሌላ በኩል ባለፈው ሳምንት ማክሰኞ ሰኔ 21 ቀን 2014 ዓ ም ማለዳ ከመኖሪያ ቤቱ በታጣቂዎች የተወሰደው ጋዜጠኛ ያህየሰው መልስ መልስና ባልደረባው ጋዜጠኛ አበበ ከተያዙበት ቀን አንስቶ እስካሁን የት እንዳሉ አለመታወቁን ጠበቃ ታደለ ገብረ መድኅን ለዶቸ በለ ተናግረዋል። በስነ ግጥሞቹ የሚታወቀው ወጣት በላይ በቀለ ወያ መሀል አዲስ አበባ ባልታወቁ ሰዎች ታርጋ ባለጠፈ ተሽከርካሪ ታፍኖ ከተወሰደ ሰባተኛ ቀኑ መሆኑም ተመልክቷል። እናት አባቱ ልጃችን የት እንዳለ ንገሩን ሲሉ በእንባ ጭንቀታቸውን ያሳዩበት ተንቀሳቃሽ ምስል ሰሞኑን የብዙዎች በብዙሃን መገናኛ ዘዴዎች መነጋገሪያ ሆኖ ሰንብቷል። በኦሮሚያ ክልል ጊምቢ ወረዳ ቶሌ ቀበሌ በንጹሐን አማሮች ላይ የደረሰውን ጭፍጨፋ ተከትሎ በአማራ ክልል ሰሜን ሸዋ ዞን ሸዋ ሮቢት ከተማ ውስጥ የመንግስት ኃይሎች በተቃዋሚ ሰልፈኞች ላይ በወሰዱት እርምጃ ከስምንት እስከ አስራ ሁለት የሚሆኑ ሰዎች መገደላቸውን የዓይን እማኞች ለዶቼ ቬለ ገለጹ። የአማራ ብሔራዊ ንቅናቄ አብን በበኩሉ ከተቃውሞ ሰልፉ ጋር በተያያዘ አባላቱ መታሰራቸውን አመልክቷል። ሰሜን ሸዋ ዞን ሸዋሮቤት ከተማ በተመሳሳይ የወለጋውን ጨፍጨፋ በመቃወም ሰላማዊ ሰልፍ ተደርጎ በሰላም ቢጠናቀቅም ከሰልፉ በኋላ ሰልፉን አስተባብረዋል ተብለው የታሰሩ ወጣቶች መኖራቸው ተገልጿል። መጽሔት ዝርዝሩን ይዟል። በኢትዮጵያ በጋዜጠኞች፣ የማህበረሰብ አንቂዎች፣ የፖለቲካ ፓርቲ አባላትና አመራሮች ላይ ከፍተኛ እስር እየተፈጸመ መሆኑን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አስታወቀ። ኢሰመጉ ባወጣው መግለጫ የእስሩ እርምጃ እርምት እንዲደረግበትም ጠይቋል። የኢትዮጵያ ሰብአዊ መብቶች ጉባኤ እንዳስታወቀው በብዙውን ጊዜ ህገ ወጥ የሆነ አስገድዶ የመሰወር ድርጊት ወይም እስር በፌዴራል እና በተለያዩ የክልል መንግስታት እየተፈ ፈጸመ ነው። ይህ ድርጊት በሀገሪቱ የአንሰራራ የነበረውን ሀሳብን በነጻነት የመግለጽ መብት፣ የፕሬስ ነጻነትና የፖለቲካ ምህዳሩን እጅጉን አደጋ ላይ የሚጥል በመሆኑ ህገወጥ ያለው ድርጊት እንዲቆም በተደጋጋሚ ሲወተውት መቆየቱ በመግለጫው አትቷል። በሌላ በኩል ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ድርጅት ሂዩማን ራይትስ ዎች የትግራይ ጦርነት በኦሮሚያ ክልል ውስጥ እየቀጠለ ያለውን የቀውስ አዙሪት እየከለለው ወይም እየሸፈነ ነው ሲል አሳስቧል። መጽሔት ዝርዝሩን ይዟል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ባቲ ወረዳ ሰሞኑን በተደረገ ዘመቻ ኦነግ ሸኔ ያላቸው ሦስት ታጣቂዎች መገደላቸውና 19 መማረካቸውን የብሔረሰብ አስተዳደሩ አስታወቀ። እንደ አስተዳደሩ መረጃ ብሔረሰብ አስተዳደሩ ካሉት ዘጠኝ ወረዳዎች መካከል ሰባቱ ኦነግ ሸኔ ከተባለው ታጣቂ ቡድን ነፃ ሆኗል ተብሏል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ ጀማል ሐሰን ዛሬ ለዶቸበለ እንደተናገሩት ባለፈው ሳምንት ኦነግ ሸኔ ያሉት ታጣቂ ቡድን በባቲ ወረዳ ባቲ ከተማ ጥቃት ለማድረስ ተንቀሳቅሶ ጉዳት ደርሶበት ተመልሷል። ቆልፎ ሪዘርቫይ የጠፉና በየመንበሩ በየዳካው የተደበቁ ሰዎችም የማጥራፍ ስራ ነው። በጸጥታ ሙላ ፕሮጀክት ይሰራለሁ። ስለዚህ በኦፕሬሽኑ ከሚሰራባቸው ወረዳዎች አንዱ ደግሞ ባቴ ወረዳ ነው። እስካሁን በተደረገ ኦፕሬሽን አስራ ዘጠኝ የሸኒ አባላት በጉደተስ ብለዋል። ሶስት የሸኒ አባላት በተደረገ በተኩስ ለውውጥ ህይወታቸው አልፏል። በእኛ በኩልም አንድ ሚኒሻ እና አንድ ገደበኛ ፖሊስ ና እንደ ልዩ ኃይል መስዋዕት ነት ከፍለዋል። አቶ ጀማል አሁን ካሉት ወረዳዎች ሰባቱ ከታጣቂው እንቅስቃሴ ነፃ መሆናቸውን እንዲህ አስረድተዋል። አሁን ባለው ነባራዊ ሁኔታ ከአንዱ ዘጠኝ ወረዳዎች ሰባቱም አካባቢ ወረዳዎች ከሸኔ ሙሉ በሙሉ ነፃ የማድረግ ስራ ተሰርቷል። ሁለቱ ወረዳዎች የአንድ ዳዌ ሐረዋና ባቲ ወረዳ ነው ገራ የሚቀጥሉት ሳምንታት እንግዲህ በጥናት ላይ በተመሰረተ የጥንት አካሉ ተጠናክሮ በመስራት ሁለቱንም ወረዳዎች ከሸኔ ነፃ እናወጣለን የሚል ነፃ አሉ ተብሎ የሚጠረጠሩ ሁለትም ሶስትም ሰዎች አካባቢ ያሉበት ቦታ ላይ ሄደን የማጥራት ስራ እየሰራን ነው የምዕራብ አፍሪቃ ምጣኔ ሀብት ማህበረሰብ ኤኮዋስ በማሊና በቡርኪና ፋሶ ላይ ያሳረፈውን የኢኮኖሚና የገንዘብ ማዕቀብ አነሳ። የወቅቱ የኤኮዋስ ኮሚሽነር ታዋቂው የአይቮሪኮስት የምጣኔ ሀብት ምሁር ዣን ክሎድ ካሲቦ እንደተናገሩት ኤኮዋስ እዚህ ውሳኔ ላይ የደረሰው ሁለቱ የምዕራብ አፍሪካ ሀገራት ወታደራዊ መሪዎች በየሀገራቸው በ24 ወራት ጊዜ ውስጥ ምርጫ አካሄደው የዴሞክራሲ ሽግግር እንደሚያደርጉ ካሳወቁና አዲስ የምርጫ ህግ በጽሁፍ ለማህበሩ ካቀረቡ በኋላ ነው። የምዕራብ አፍሪቃ የምጣኔ ሀብት ማህበረሰቡ ኤኮዋስ ጋና መዲና አክራ ላይ በአካሄደው ጉባኤ በዙር የሚደርሰውን የወቅቱን የድርጅቱን የመሪነት ስልጣን ከጋናው ፕሬዚዳንት ናና አኮፎ አዶ ተቀብሎ ለኒጀሩ ፕሬዝዳንት ማማዱ ኢሳፉ አስረክቧል። የምዕራብ አፍሪቃው የኢኮኖሚ ማህበረሰብ በጋናው ፕሬዚዳንት በአኮፎ አዶ አመራር ወቅት ሶስት መፈንቅለ መንግስቶችን በመጋፈጡ አንዳንድ የፖለቲካ ተንታኞች ኤኮዋስ ደካማ ሆኗል ብለው ይከራከራሉ። ሩሲያ በዩክሬን ላይ የጥቃት ጦርነት ከጀመረች ከአራት ወራት ገደማ በኋላ ከአርባ ሀገሮች የተውጣጡ ልዑካን ዛሬ ሰኞ በሉጋኖ ስዊዘርላንድ ሀገሪቱን መልሶ ለመገንባት መወያየት ጀመሩ። በጦርነት የተመታችው ሀገር ዩክሬን መንግስት ለመልሶ ግንባታው ሂደት ቀድሚያ መስጠት የሚፈልጋቸውን ነገሮች በስዊዘርላንድ በሚካሄደው ውይይት ላይ ማቅረብ እንደሚፈልግ ተነግሯል። የስብሰባው ዓላማ በተለይ ከሁለተኛው ዓለም ጦርነት በኋላ አውሮጳ እንደገና እንድትገነባ አስተዋጽኦ ባደረገው በማርሻል እቅድ ላይ የተመሰረተ እቅድ ለማውጣት እንደሆነም ተመልክቷል። ዩክሬን የእህል ጥራጥሬዎች ከሀገር ዘርፎ ወጥቷል ያለችውን የሩሲያን መርከብ ጥቁር ባህር ዳርቻ ላይ ይዛ እየመረመረች እንደሆነ ቱርክ ዛሬ አስታወቀች። በቱርክ የዩክሬን አምባሳደር ትናንት እሁድ ምሽት እንደተገለጹት ዜቤክ ዞል የተባለውና የሩሲያን ባንዲራ ያነገበው ግዙፍ የሩሲያ የጭነት መርከብ በቱርክ የጉምሩክ ባለስልጣን ተቆጣጣሪዎች በቁጥጥር ስር ገብቷል። ከዚህ ቀደም ሲል ዩክሬን ሩሲያ ያመረትኩትን ጥራጥሬ ዘርፋ በመርከብ ጭና ሄዳለች ስትል ቱርክ መርከቡን እንድትይዝ ተማጽና ነበረ። መዲና ኪቭ የሚገኘው መንግስት የፑቲን ወታደሮች ዩክሬንን መውረር ከጀመሩ ካለፈው የካቲት ወር አንስቶ በቁጥጥር ከያዛቸው ከተሞች ያገኙትን ጥራጥሬ እህል ሁሉ ሰርቀው ጭነው ወስደዋል ሲል ይከሳል። ከቱርክ በተሰማው ዜና ደግሞ በቁጥጥር ስር ያለችው የሩሲያ መርከብ የጫነችው ጥራጥሬ ላይ እስካሁን የዩክሬን ስለመሆኑ ምንም ማስረጃ አልተገኘም። የዩክሬን የውጭ ጉዳይ ሚኒስቴር የሀገሪቱን የባህር ኃይል መረጃ ጠቅሶ ባወጣው መረጃ መሰረት ዚቤክ ዞሊ የተባለው የጭነት መርከብ በሩሲያ ቁጥጥር ስር ከሚገኘው ከደቡባዊ ዩክሬን ባርዲያንስክ መደብ ወደብ 4500 ቶን ጥራጥሬ ጭኖ ወጥቷል። ይህ ዶይቼ ቬለ ነው። ከዶቸ በላይ ምሽቱን ዜና ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ሰኔ 11 ቀን 2014 ዓ ም በኦሮሚያ ክልል በአማራ ንጹሐን ላይ የደረሰውን ጭፍጨፋ ተከትሎ በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ውስጥ የመንግስት ኃይሎች ተቃውሞ ሰልፈኞች ላይ በወሰዱት እርምጃ ከ8 እስከ 12 የሚሆኑ ሰዎች መገደላቸው ተሰማ። ጋዜጠኛ ተመስገን ደሳለኝ በመቶ ሺህ ብር ዋስትና ከእስር እንዲለቀቅ ፍርድ ቤት ብይን ሰጠ። በሌላ በኩል በስነ ግጥሞቹ የሚታወቀው ወጣት በላይ በቀለ ወያ ከሚኖሩበት ከመሃል አዲስ አበባ ባልታወቁ ሰዎች ከታፈነ ሰባተኛ ቀን እንደሆነው ቤተሰቦቹ የተማጽኖ ጥሪ አቀረቡ። የምዕራብ አፍሪቃ ምጣኔ ሀብት ማህበረሰብ ኤኮዋስ በማሊና በቡርኪና ፋሶ ላይ ያሳረፈውን የኢኮኖሚና የገንዘብ ማዕቀብ አነሳ። ዜናው አበቃ። አድማጮች፣ ዜናውን ተከታተልን። ለጥንቅሩ አዜብን አመሰግናለሁ።